የአሜሪካ ድምፅ ራዲዮ ጣቢያ ነው። መኢአድ እና ሰማያዊ ፓርቲ ከህዝብ ጋር ለመነጋገር ፈልገን ተከለከልን አሉ። ተረጋግቷል ሲል ከህዝብ ጋር መገናኘት አለብን። ምንድን ነው የሰማያዊ አማራጭ? ለእያንዳንዱ ለምሳሌ፣ ህገ መንግስቱ ላይ የተቀመጠው የማስተር ፕላን ኬዝ አለ። የኦሮሚያ ክልል ልዩ ጥቅም ከአዲስ አበባ የሚል አለ እዛ ላይ የሰማያዊ አማራጭ ምንድነው? የመያድ አማራጭ ምንድነው? ታክሴሽን ይሄ ግብር አጣጣልን በተመለከተ ሌሎችም በመሰረታዊ ደረጃ ከኢህአዴግ የምንለይባቸው በተለይ መያድና ሰማያዊ የምንለይባቸው ነጥቦች አሉ። የተቃዋሚው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ሁለቱ ፓርቲዎች በዛሬ ዕለት በጋራ በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብዩስ እናቀርባለን። ኬንያውያን ባለፈው ሳምንት የተካሄደውን ምርጫ ውጤት እንዲቃወሙና ዛሬ ሰኞ ከየቤታቸው ሳይወጡ እንዲውሉ ተቃዋሚው መሪ ራይላ ኦዲንጋ ጥሪ አስተላልፈዋል። አንዳንዶቹ ግን ጥሪውን ተቀብለው ማደማቸውንና ብዙዎቹ ግን ወደ ሥራ መግባታቸው ተዘግበዋል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ይቀርባል። አሁን ዋና ዋና ዜናዎች እናሰማለን። በሲራሊዮን መዲና ፍሪታውን በተከሰተ የመሬት መደር መደርመስና ከባድ ዝናብ ምክንያት ከሁለት መቶ በላይ የሚሆኑ ሰዎች ማለቃቸውን ባለሥልጣኖች ገልጸዋል። የቡርኪና ፋሶ የጸጥታ ኃይሎች ትላንት እሁድ በመዲናዊቱ በሚገኝ ምግብ ቤት ውስጥ ተኩስ በከፈቱ ታጣቂዎች ላይ ሲያካሂዱ የቆይትን እርምጃ አብቅተዋል። ታጣቂዎቹ በከፈቱት ተኩስ ቢያንስ 18 ሰዎች ተገድለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና የአሜሪካን የአእምሮ ንብረት እየሰረቀች እንደሆነ እንዲመረምር የንግድ መስሪያ ቤታቸውን ለማዘዝ ተዘጋጅተዋል። ቻይና ግን የንግድ ጦርነቱን አስመልክቶ ሁለቱ ሀገሮች ተሸናፊ ይሆናሉ ስትል አስጠንቀቃለች። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪቃ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ነሐሴ 8 2009 ዓ ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና አዳኒት ፍሳሀየነን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከ ስርጭት መሀንዲሱ አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የሲራሊዮን መዲና ፍሪታውን በተከሰተ በሲራሊዮን መዲና ፍሪታውን በተከሰተ የመሬት መደርመስና ከባድ ዝናብ ምክንያት ከ200 በላይ የሚሆኑ ሰዎች ማለቃቸውን ባለሥልጣኖች ገልጸዋል። አደጋው ዛሬ ማለዳ ላይ የደረሰው ለሰዓታት ያህል ከባድ ዝናብ ሲወድ ከቆየ በኋላ ነው። እማኞች እንደሚሉት ረጀንት አካባቢ የነበረ ኮረብታ በመደርመሱ መንገዶች ሁሉ የጭቃ ወንዞች ሆነዋል። ካናውት በተባለ ሆስፒታል የአስከሬን ክፍሉ ስለሞላ የሕክምና ሰራተኞች አስከሬኖችን ወለል ላይ ለመተው መገደዳቸውን ሲነ ካማራ የተባሉ ቴክኒሽያን ተናግረዋል። የጎርፍ መጥለቅለቅና የመሬት መደርመስ አደጋ የደረሰው ሰዎች በየቤቶቻቸው በተኙበት ወቅት በመሆኑ የሙታኑ ብዛት ሊጨምር እንደሚችል ካማራ ገልጸዋል። የመንግስት ቴሌቪዥን መደበኛ ፕሮግራሞቹን አቁሞ ሰዎች የዘመዶቻቸውን አስከሬኖች በጆንያ እየተሸከሙ ወደ ሆስፒታሉ ሲወስዱ አሳይቷል። ሌሎች ደግሞ የቤቶቻቸው አባላትን የቤተሰቦቻቸው አባላትን ፍለጋ በጭቃው ውስጥ ሲቆፍሩ ታይተዋል። ወታደራዊ ሰራተኞች ሰዎችን በማትረፍ ተግባር እንዲሰማሩ ተመድበዋል። አደጋው በደረሰበት አካባቢ የተገኙት የሀገሪቱ ምክትል ፕሬዚደንት ቪክተር ፎዋ በአካባቢው በርካታ ህገ ወጥ ቤቶች ስላሉ በብዙ መቶዎች የሚቆጠሩ ሰዎች ፍርስራሽ ውስጥ ተቀብረው ሳይሞቱ አልቀረም ሲሉ ለሮይተርስ የዜና አገልግሎት ጠቁመዋል። ከፍተኛው የዩናይት ስቴትስ ጄኔራል ከፍታ ያለው የአሜሪካ የመከላከያ ጦር መሳሪያ ዘዴ በኮሪያ ባህረ ገብ መሬት ላይ ከመጠቀሉ በፊት ከደቡብ ኮሪያ አጋሮች ጋር በተለያዩ የቴክኒክ ጉዳዮች ላይ እየሰራን ነው አሉ። የኢታ ማዦር ሹሞቹ ሊቀመንበር ጄኔራል ጆ ዳንፎርድ እሳቸውና የደቡብ ኮሪያው ፕሬዚዳንት ሙን ጄ አይን ዛሬ ሶውል ውስጥ ተገናኝተው በተነጋገሩበት ወቅት ነው። ታድ በተባለው መከላከያ ስርዓት ላይ ስለሚተከልበት ጊዜ አላነሳልም ሲሉ የገለጡት። ታድ የተባለው ይህ የመከላከያ ስርዓት መካከለኛ ርቀትና የመሀል ገብ መቺ ቦለስቲክ ሚሳይሎችን ጠልፎ ሊመታ የሚችል ነው። ከመከላከያ ስርዓቱ ስድስት ተኩስ አምጣቂዎች ሁለቱ ለመምታት ዝግጁ ናቸው። ሰሜን ኮሪያ እንደ አውሮፓውያን የዘመን አቆጣጠር ባለፈው ሐምሌ 28 ቀን አጉር አቋራጭ ቦለስቲክ ሚሳይል ከሞከረች በኋላ ፕሬዚዳንት ሙን የመጨረሻዎቹ አራት ተኩስ አምጣቂዎች ሊተከሉ ስለሚችሉበት ሁኔታ ምክክር እንዲደረግ አዘዋል። የቡርኪና ፋሶ የጸጥታ ኃይሎች ትናንት እሁድ በመዲናይቱ በሚገኝ ምግብ ቤት ውስጥ ተኩስ በከፈቱት ታጣቂዎች ላይ ሲያካሂዱ የቆይቱን ምርጃ አብቅተዋል። ታጣቂዎቹ በከፈቱት ተኩስ ቢያንስ 18 ሰዎች ተገድለዋል። የሀገሪቱ የኮሚኒኬሽንስ ሚኒስተር ረሚስ ዳንጁኑ የተገደሉት ሰዎች በአብዛኛው ልጆችና ሴቶች መሆናቸውን ገልጸው የሞቱት ሰዎች ቁጥር ሊጨምር እንደሚችል ጠቁመዋል። ከሞቱት ሰዎች መካከል የሀገሪቱ ዜጎችና የውጭ ሀገር ተወላጆች እንደሚገኙባቸው ተገልጿል። የቡርኪና ፋሶ ፕሬዚደንት ሮክ ማርክ ክርስቲያን ኮቦሬ ግድያው በዋጋዱጉ ላይ ሀዘን ያሰፈነ እኩይ ተግባር ነው ብለውታል። የፈረንሳይ ፕሬዚደንት ኢማኑዌል ማርኮን ሀገራቸው አሸባሪነትን ለመዋጋት ከምዕራብ አፍሪቃ ሀገሮች ጋር ለመስራት ቁርጠኛ መሆናቸውን በመግለጽ አስገንዝበዋል። የፈረንሳይ ፕሬዚደንት ኢማኑዌል ማርኮን ሀገራቸው አሸባሪነትን ለመዋጋት ምዕራብ አፍሪቃ ሀገሮች ጋር ለመስራት ቁርጠኛ መሆናቸውን በመግለጽ አስገንዝበዋል። አዚዝ ኢስታንቡል በተባለው ዋጋዱጉ በሚገኘው የቱርክ ምግብ ቤት ላይ ወረራ ካካሄዱት በጅሃዳዊነትም ከሚጠረጠሩት ታጣቂዎች ሁለት ከጸጥታ ኃይሎች ጋር በተካሄደው የተኩስ ልውውጥ ተገድለዋል። በጥቃቱ የተሳተፉት ሰዎች ስንት እንደነበሩ አልታወቀም። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። የአሜሪካ ድምፅ ራዲዮ ዘጋቢ ካርላ ባብ ከደቡብ ኮሪያ አሳን የአየር ኃይል የላከችውን ዘገባ ሰለሞን ክፍሌ ያቀርበዋል። ሰሜን ኮሪያ የዩናይትድ ስቴትስን ደሴታዊ ግዛት በሚሳይል እደበድ ባለው ስትል ከዛተች በኋላ ፕሬዝደንት ዶናልድ ትራምፕ ውጤቱ ከፍተኛ ውድመት ሊያስከትል የሚችል የቃላት ጦርነት ከፍተዋል። በጉዋም ላይ አንዳች ነገር ቢደርስ ሰሜን ኮሪያ ውስጥ በጣም ከባድ ከባድ ችግር ይፈጠራል። የዩናይትድ ስቴትሱ ጀነራል ጆ ዳንፈርድ ወደ ደቡብ ኮሪያ በጉዞ ላይ እያሉ ለጋዜጠኞች ሲናገሩ የዩናይትድ ስቴትስ ጦር ኃይል ቀዳሚ ትኩረት የኮሪያ ሰላጤ የኑክሌር ኃይል ባለቤት እንዳይሆን ለማድረግ አስተዳደሩ የያዘውን ዲፕሎማሲያዊና ኢኮኖሚያዊ ዘመቻ ማገዝ ነው ብለዋል። በሌላ በኩል ግን ፒዮንግያንግን ለማጥቃት ወታደራዊ ዕቅድ እየነደፉ መሆናቸውን አስረድተዋል። እንደ አንድ ወታደራዊ መሪ ይህ የዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ ዘመቻ ካልሰራ ፕሬዝዳንቱ ሁነኛ ወታደራዊ አማራጭ ያላቸው መሆኑን ማረጋገጥ አለብኝ። የዩናይትድ ስቴትሱ የጦር ኃይሎች የኤታማዦር ሹም ጆርዳን ፍርድ ዛሬ ኦሳን አየር ኃይል ምድብ እንደደረሱ የአካባቢውን ትኩሳት እንዲለኩ ለከፍተኛ የጦር መሪዎች ንግግር ለማድረግ ምንም ጊዜ አላጠፉም። ሰሜን ኮሪያ የኑክሌር ጦር መሳሪያ ለመገንባት በያዘችው ጥረት ብዙ መራመዷን በዚህ ዓመት በሞከረቻቸው በርካታ ሚሳይሎች አሳይታለች። አሁን እንዲያውም ዩናይትድ ስቴትስ ሊደርስ የሚችል የኑክሌር ሚሳይል እንዳላት ነው ፒዮንግያንግ የምትናገረው። ጀነራል ዳንፈርድ ዛሬ በሶል ከወታደራዊና የፖለቲካ መሪዎች ጋር ተገናኝተው ከተነጋገሩ በኋላ የሰሜን ኮሪያን የኑክሌር ፕሮግራም ለማስቆም ለተያያዘው ዓለም አቀፍ እቅድ ወሳኝ ሚና ልትጫወት እንደምትችል ወደምትታመነው ወደ ቻይና ያመራሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና የአሜሪካን የአእምሮ ንብረት እየሰረቀች እንደሆነ እንዲመረምር የንግድ መስሪያ ቤታቸውን ለማዘዝ ተዘጋጅተዋል። ቻይና ግን የንግድ ጦርነትን አስመልክቶ ሁለቱ ሀገሮች ተሸናፊ ይሆናሉ ስትል አስጠንቅቃለች። የተባበሩት መንግስታት ድርጅት በያዝነው ወር በሰሜን ኮሪያ ላይ ባስተላለፈው የማዕቀብ ውሳኔ መሰረት ቻይና ከሰሜን ኮሪያ ከሰል፣ ብረታ ብረት፣ የአሳ ምግብና ሌሎች ምርቶችን ማስገባት ማገዷን ዛሬ አስታውቃለች። የማዕቀብ ውሳኔ ሰሜን ኮሪያ ወደ ውጭ ትልክ ከነበሩት ሸቀጣሸቀጦች አንድ ቢሊዮን ዶላር የሚሆን ገቢ ሊያሳጣት ይችላል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ማብቂያ ላይ በነጮች የበላይነት የሚያምነው ቡድን በቨርጂኒያ ክፍለ ሀገር ቻርልስቪል ከተማ ባካሄደው ሰልፍ ላይ ስለተነሳው ግጭት ዛሬ ከሁለት ከፍተኛ ሕግ አስከባሪ ባለሥልጣኖች ጋር እየተነጋገሩ ነው። ትራምፕ ኒው ጀርዚ በሚገኘው የመዝናኛ ቤታቸው ላይ ስራን ያካተተ እረፍት ላይ ከቆዩ በኋላ ስለ ግጭቱ ከዋና አቃቤ ሕግ ጄፍ ሴሽንስና ከአዲሱ የፌዴራል ምርመራ ቢሮ ዳይሬክተር ክሪስቶፈር ወይ ለመስማት ወደ ዋሽንግተን ተመልሰዋል። ፕሬዚደንት ትራምፕ በነጮች የበላይነት የሚያምኑትና የናዚ ደጋፊ ቡድኖች እንዲሆኑ ተመሳሳይ ዘረኛ አቋም ያላቸው ቡድኖች በቻርልስ ቨል የፈጸሙትን ተግባር ግልጽ በሆነ መንገድ ባለማውገዛቸው ሪፑብሊካውያንና ዲሞክራት ፖለቲከኞች አጥብቀው ሲነቅፉ ቆይተዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክቡረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ ነሐሴ 8 29 ዓ ም ዝግጅታችን ጋር አስተናጋጆች አሉላ ከበድና አዳነች ፍሳሐየንን። በሰዓቱ የዓለም ዜና የጀመረው ስርጭታችን የተለያዩ ትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ከወዲሁ ለቅምሻ እንበል። እንዲህ አይነት ጭንቅላቱ ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው ደግሞ ኢትዮጵያ ውበት ሁሉ አይነት መኖሩ ነው። ከአንድ እናትና አባት ጥቁር ልጅ፣ ቀይ ልጅ የሚወለድበት ዘር ነው ኢትዮጵያን። በዚያ ነው ሁሉም ሀብቱ ነው፣ ሁሉም ወገኑ ነው ያን ሁሉ ነበረ ያስተዋውቆ እዚህ ያደረሰው አሁንም ድረስ አቶ አያሌው አጎናፍር ይባላሉ። የኢትዮጵያ ቱሪዝም አባት በሚል የአድናቆት ቁልምጫ ይታወቁ የነበሩትንና ባለፈው ሳምንት ከዚህ ዓለም በሞት የተለዩትን አቶ ሀብተ ስላሴ ታፈሰን አስመልክቶ ከተናገሩት የተወሰደ ነው። ሕይወትና ስራቸውን ለመዘከር የተሰናዳ ቅንብር በሁለተኛው አጋማሽ ለጊዜ ይቀርባል። አድማቾች አሁን የዕለቱን አብይ ርዕስ በወቅታዊ ጉዳዮች ላይ ለመወያየት በትናንትናው ዕለት የጠሩት ህዝባዊ ስብሰባ በአዲስ አበባ አስተዳደር ምክንያት እንደተደናቀፈባቸው መያድና ሰማያዊ ፓርቲ አስታውቀዋል። የታቀደው ህዝባዊ ስብሰባ የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ፓርቲዎቹ ተናግረዋል። ሁለቱ ፓርቲዎች የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ሁለቱ ተቃዋሚ ፓርቲዎች መኢአድና ሰማያዊ ፓርቲ ዛሬ በሰጡት መግለጫ እንዳመለከቱት ህዝባዊ ስብሰባው የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያው ይሆን ነበር። ባለፉት አስር ወራት ፖለቲካዊ ስራ መስራት አልቻልንም ነው ያሉት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ። የእኛ ስራ እንደም ላለፉት አስር ወራት እስረኛ መጠየቅ፣ ማስፈታት፣ የአስቸኳይ ጊዜ አዋጅ መርማሪ ቦርድ ጋር መሄድ፣ እንደዚህ አይነት ፍርድ ቤት መሄድ ምናምን ሆኖ ነበር። ይሄ የፖለቲካ ፓርቲዎች ስራ አይደለም በመሰረቱ ግን በዚህ እንድንጠመድ በዚህ እንድንያዝ አድርጎ ነበረ አገዛዙ። ስለዚህ አሁን አንስቻለው ሲል ተረጋግቷል ሲል ከህዝብ ጋር መገናኘት አለብን። ምንድነው የሰማያዊ አማራጭ ለእያንዳንዱ ለምሳሌ ህገ መንግስቱ ላይ የተቀመጠው የማስተር ፕላን ኬዝ አለ። የኦሮሚያ ክልል ልዩ ጥቅም ከአዲስ አበባ የሚል አለ። እዛ ላይ የሰማያዊ አማራጭ ምንድነው? የመያድ አማራጭ ምንድነው? ታክሴሽን፣ ይሄ ግብር አጣጣልን በተመለከተ ሌሎችም፣ በመሰረታዊ ደረጃ ከኢህአዴግ የምንለይባቸው በተለይ መያድና ሰማያዊ የምንለይባቸው ነጥቦች አሉ። ይህም ሆኖ ግን ትናንት በመብራት ኃይል አዳራሽ ሊደረግ የነበረው ህዝባዊ ስብሰባ በአዲስ አበባ አስተዳደር እንቢተኝነት ምክንያት ተደናቅፏል ባይ ናቸው። ሁለቱ ፓርቲዎች በዚሁ አዳራሽ ህዝባዊ ስብሰባ እንደሚያደርጉ በአንድ ደብዳቤ ማሳወቃቸውን፣ ሆኖም ሁለቱ ፓርቲዎች በአንድ ደብዳቤ መጠየቅ እንደማይችሉ እንደተነገራቸው ጠቅሰዋል። ደብዳቤውን አስተካክለው ለሁለተኛ ጊዜ ቢሄዱም ግን ምላሽ እንዳላገኙ በመኢአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ በአቶ አዳነ ጥላሁን በተነበበው መግለጫ ተብራርቷል። የተሰጠን መልስ ባናምንበትም ፕሮግራማችን መሳካት ስንል አስተዳደሩ ባሳሰበው መሰረት በየፓርቲዎቹ ፕሬዚዳንቶች ፊርማ በየራሳችን በተናጠል በድጋሜ በጽሁፍ ጠይቀናል። ይሁን እንጂ ሁለቱ ፓርቲዎች በጋራ ህዝብን ለማወያየት በማቀድ ያስገባ ነውን የእውቅና ጥያቄ ደብዳቤ ተቀብሎ ለማስተናገድ ፍላጎት የሌለው የአዲስ አበባ ከተማ አስተዳደር ምንም ምላሽ ባለመስጠቱ ነሐሴ 7 ቀን 2009 ዓ.ም በሀገራችን ወቅታዊ ጉዳይ ከአዲስ አበባ ህዝብ ጋር ውይይት ማካሄድ አልቻልንም። የአስተዳደሩ ምላሽ የሁለቱን ፓርቲዎች ህገ መንግስታዊ መብት እየጣሰ ነው ይላሉ የመያድ ፕሬዚዳንት ዶክተር በዛብህ ደምሴ። ሁለታችሁ አንድ ላይ ስብሰባ ለመጥራት አትችሉም ነው የተባልነው። እንግዲህ የትኛውም ህገ መንግስት ላይ ሁለት ፓርቲዎች ያውም ህጋዊ የሆኑና የምርጫ ቦርድ የሚጠይቀውን መስፈርት በሙሉ ያሟሉ በህጋዊ መንገድ የሚንቀሳቀሱ ፓርቲዎች አንድ ላይ ስብሰባ ለመጥራት አትችሉ ተብለን ነው እንግዲህ የተከለከል ነው። የእንደዚህ አይነት ህዝባዊ ስብሰባዎች መካሄድ የሚጠቅመው ራሱን መንግስትን ጭምር ነው ሲሉም ዶክተር በዛብህ አብራርተዋል። የነጋዴው ህብረተሰብ አባላት የሆኑት በዚህ ስብሰባ ላይ ሊገኙ ይችላሉ። በዛን ጊዜ ያለውን ችግራቸውን እንዋያለን። ያ ውይይት ለራሱ ለመንግሥት ይጠቅመዋል፣ ይገባው ማለቴ ነው። እና የሀገራችን ጉዳይ ስለሚያገባን የነጋዴ ህብረተሰብም ደግሞ አንዱ የህብረተሰቡ አካል እንደመሆኑ መጠን ለመወያየት እና ሌሎችም ብዙ ችግሮች አሉ፣ ውይይት ለማድረግ ነው። የሰላማዊ ትግል አንዱ አካል ነው ይሄ። በየመድረኩ በየቦታው ስብሰባ ማድረግና ከህዝብ ጋር መወያየት አስፈላጊ ነው። ህዝባዊ ስብሰባውም ሆነ ሌሎች የፖለቲካ እንቅስቃሴዎች እንዲፈቀዱላቸው ለማድረግ ጥረታቸውን እንደሚቀጥሉ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ተናግረዋል። የአዳራሹም ስብሰባ ነገር ይቀጥላል። እስከሚከፈት ድረስ እናንኳኳለን። ሰልፉም ልክ እንደዛ ለሚቀጥለው የአዲስ አበባ ምርጫ የመሙያ ምርጫ፣ ሌሎችም አማራጫችንን ከወዲሁ ማሳየት መተቸት አለብን። ከወዲሁ አማራጭ ኃይል መሆኑን መያድና ሰማያዊ ማሳየት እንፈልጋለን። ሁለቱ ተቃዋሚ ፓርቲዎች በሰጡት መግለጫና ባቀረቡት አቤቱታ ላይ ምላሽ ለማግኘት ወደ አዲስ አበባ አስተዳደር በአካል ጭምር ሄጃለሁ። በስራ ምክንያት በስፍራው ያልነበሩት የሕዝባዊ ስብሰባና ሰላማዊ ሰልፍ ማሳወቂያ ክፍል ኃላፊ አቶ ተስፋ ዋቅጅራ በነገው ዕለት ምላሽ እንደሚሰጡኝ በስልክ ነግረውኛል። እንዳገኘው በሌላ ዘገባ መልሳለሁ። ለጉዳዩ ቅርበት ያላቸው ያስተዳደሩ ምንጮች ግን ፓርቲዎቹ የተነገራቸው ደብዳቤ እንዲያስተካክሉ ብቻ እንደሆነ ጠቁመዋል። ሕዝባዊ ስብሰባ እንዳያካሂዱ ግን አልተከለከሉም ባይ ናቸው። እነዚህ ምንጮች ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ የመጽሔት ርዕስ ወደ ጎረቤት ኬንያ ጉዳይ ይወስደናል። ኬንያውያን ባለፈው ሳምንት የተካሄደውን ብሔራዊ ምርጫ ውጤት እንዲቃወሙና ዛሬ ሰኞ ከየቤታቸውም ሳይወጡ እንዲውሉ ተቃዋሚው መሪ ራይላ ኦዲንጋ ጥሪ አስተላልፈው የነበረ ሲሆን አንዳንዶች ጥሪውን ተቀብለው ማደማቸውና ብዙዎቹ ግን ወደ ስራ መግባታቸው ታውቋል። የተቃዋሚዎቹ ቀጣይ እርምጃ ምን እንደሆነ እንደማይታወቅ ዘጋቢያችን መሐመድ ዩሱፍ ከኬንያ ዋና ከተማ ናይሮቢ ዘግበዋል። ሰለሞን አባቴ ይዞ ቀርቧል። የኬንያ ዋና ከተማ ናይሮቢ መንገዶች ለአንድ ሳምንት ከዘለቀ ጭርታ በኋላ ዛሬ ወደ መደበኛ ሕይወታቸው የተመለሱ ይመስላል። የወትሮው እንቅስቃሴ ይታያል። ሰውም ወደ የሥራ ገበታው ገብቷል። ይህ ማለት ግን ከነሐሴ አንዱ ፕሬዚደንታዊ ምርጫ ጋር ተያይዞ የተነሳው ውዝግብ አበቃለት ማለት አይደለም። ተቃዋሚዎቹ ምርጫው ተጭበርብሯል በሚለው አቋማቸው እንደ ጸኑ ነው። ተቀማጩ ፕሬዚደንት ኡሁሩ ኬንያታ ማሸነፋቸው በይፋ ቢገለጽም ተቃዋሚዎቹ ሽንፈታችንን አንቀበልም ብለዋል። የኬንያታ ማሸነፍ ወሬ ከተሰማበት ጊዜ አንስቶ በአንዳንድ የናይሮቢ መንደሮችና በሀገሪቱ ምዕራባዊ አካባቢዎች የዋናው ተቀናቃኝ ራይላ ኦዲንጋ ደጋፊዎች የተቃውሞ እንቅስቃሴዎች ላይ ሰንብተዋል። በናይሮቢ ማጣሬን የመሳሰሉ ቀበሌዎች ከተቃውሞውና ከሁከቱ የበዛው የተስተዋለባቸው ናቸው። አንዳንድ ወጣቶች የምርጫውን ውጤትና የተቃውሞው ጎራ መጻኢ ዕጣ ፈንታ ምን እንደሚሆን ለመነጋገር እዚህም እዚያም እየተቧደኑ ይሰባሰባሉ። የተቃዋሚው ጥምረት ናሳ በሚል ምሕፃር የሚጠራው ናሽናል ሱፐር አላያንስ ብሔራዊ የላቀ ጥምረት መሪ ራይላ ኦዲንጋ ትናንት ጠንካራ ይዞታቸው ወደ ሆነው ወደ ኪቤራ መንደር ሄደው ተሰብስበው ይጠብቋቸው ለነበሩ በሺዎች ይቆጠራሉ ለተባሉ ደጋፊዎቻቸው ንግግር አድርገው ነበር። ኦዲንጋም የጥምረታቸው ናሳ አባላትም ምርጫውን በገዢው ጁቤሊ ፓርቲ ተሰርቀናል የሚለውን መልእክታቸውን አጠንክረው አሰምተዋል። የመንግስቱ የደህንነት ኃይሎች ደጋፊዎቻቸውን መግደላቸውንና ሳይጠየቁ መታለፋቸውንም እየገለጹ ከሰዋል። ሰው ዛሬ ሥራ እንዳይገባም ጠይቅእንታንሽኩ ከነገ በስቲያ ንግግር አደርግላችኋለሁ። ለዛሬ የምነግራችሁ ግን የንጹሐን ሰዎችን ደም አፍስሰዋል። ለዚያ ይከፍላሉ። ጁቤሊ ንጹሐን ሰዎችን እንዲገድሉ ወታደሮችን ብረት አስይዞ በማሰማራቱ ነገ ከቤታችሁ መውጣት የለባችሁም። ነገ ሥራ የለም። ማክሰኞ በማደርገው ንግግር ቀጣዩ ሥራችን ምን እንደሚሆን መመሪያ እሰጣለሁ። በመሪው መመሪያ መሠረት የሰላሳ አምስት ዓመቱ ጆን ማርክ ዛሬ የብየዳ ሥራ ንግዱን ዘግቶ ውሏል። ፓካ ኬሾ አሁን ገን ጆ ተሰማ ነኒ ከማክንያምቢያ ኬሾ ያክንያምቢያ ኒፉንጉ ካዚ ነገ ምን እንደሚነግረን ማወቅ እፈልጋለሁ። ራይላ ወደ ሥራዬ እንድመለስ ካዘዘኝ ከፍታለሁ። ነገር ግን ድምፅ የት እንደገባና ምን የማድረግ ሐሳብ እንዳለውም እንዲነግረኝ እፈልጋለሁ። ስቲቨን ኦድሄ አምቦ የወሰነው ከማርክ የተለየ ነው። የምግብ መደብሩን ዛሬ ከፍቷል። ቢያሻራ እሁሩ ማሸነፋቸው ከታወጀ አንስቶ ንግዱ ጥሩ እንዳልሆነ ነው ኦድሄ አምቦ የሚናገረው ደንበኞቹ ለመምጣት እየፈሩ መሆናቸውን ጠቁሟል። እንዲያም ሆኖ ብቅ የሚሉ ባይጠፉም በፖሊስና በተቃዋሚ ሰልፈኞች መካከል ባለው ያልተቋረጠ ግጭት ምክንያት ወዲያው እንደሚሸሹ፣ ወደ ውጪ ከወጡም ፖሊስ እንደሚደበድባቸው አመልክቷል። ከምርጫው ወዲህ በመላ ሀገሪቱ መቶ ደጋፊዎቻቸው በፖሊስ እንደተገደሉባቸው ተቃዋሚዎቹ እየከሰሱ ቢሆንም የጸጥታ መስሪያ ቤቶች ግን አቤቱታዎቹን ውድቅ እያደረጉ ናቸው። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ሀያ አራት ሰው መገደሉን አስታውቋል። አሸናፊው ፕሬዚደንት ባስተላለፉት መልእክት ምርጫው አብቅቷል፣ ኬንያውያን ወደየሥራቸው ሊመለሱ ይገባል ብለዋል። ተቃዋሚዎችም ውጤቱን እንዲቀበሉና ቅሬታ ያላቸው ጉዳያቸውን ወደ ፍርድ ቤት እንዲወስዱ መክረዋል። የብሔራዊው የምርጫ ኮሚሽን ሊቀመንበር ዋፉላ ቼቡካቲ ኡሁሩ ኬንያታ በ54.27 ድምፅ ማሸነፋቸውን ባለፈው አርብ ምሽት እንዳሳወቁ የዋና ከተማይቱ ጎዳናዎች በደጋፊዎቻቸው የፌሽታ ጭፈራዎች ተሞልተዋል። ኦዲንጋ ያገኙት ድምፅ 44.74 መሆኑንም የኮሚሽኑ ሊቀመንበር አስታውቀዋል። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቨርጂኒያ ክፍለ ግዛት ቻርልስቨል ከተማ ውስጥ የቀኝ አመለካከት ህብረት በሚል መሪ ቃል ሰልፍ ያደራጁትን የነጮች የበላይነት አስተሳሰብ አቀንቃኞችን ሳያወግዙ በመቅረታቸው ከሁሉም የሀገሪቱ ፖለቲከኞች በኩል ሲነቀፉ ቆይተዋል። የነጭ የበላይነት አክራሪዎችን ሰልፍ በመቃወም በወጡ ሰልፈኞች መሀል መኪናውን ነድቶ ሄዘር ዳያር የተባለች የ32 ዓመት ሴት በመግደል የተወነጀለው የ20 ዓመቱ ጄምስ አሌክስ ፊደል ነው። የመግደልና የሌሎችም ወንጀል ክስ ተመስርቶበታል። የአሜሪካ ድምፅ ባልደረባዎች ሪቻርድ ግሪን እና ማርክስ ሃርተን ያጠናቀሩትን ዘገባዎች ቆንጅታዬ ታቀርበዋለች። ቅዳሜ ዕለት ሻርልስቪል ውስጥ የነጭ የበላይነት አቀንቃኞቹን ሰልፍ በመቃወም በወጡ ሰልፈኞች መሀል መኪናውን ነድቶ አንዲት ሴት ከተገደለችና አስራ ዘጠኝ ከቆሰሉ በኋላ ፕሬዚደንቱ ባሰሙት ቃል ብዙዎቹ የእሳቸው ደጋፊዎች የሆኑትን የሰልፉን አደራጆች በቀጥታ አላወገዙም። ይህም በብዙ አቅጣጫ የተፈጸመ ሰቅጣጭ የሆነ የጥላቻ የጠባብነትና የሁከት ተግባር እጅግ አጥብቀን እናወግዛለን በብዙ ወገኖች የተፈጸመ ፕሬዚደንቱን ያስነቀፋቸው ታዲያ ይህ አነጋገራቸው የነጮች የበላይነት አስተሳሰብ አቀንቃኞችን ለይቶ ሳይሆን በእነሱ አንጻር ተሰልፈው የነበሩትንም ተቃዋሚዎች ጭምር ተጠያቂ የሚያስመስል ሆኖ በመታየቱ ነው። ሪፑብሊካኑ የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ኦረን ሃች ክፋትን ክፋት ብለን በስሙ መጥራት አለብን። የኔ ወንድም ከሂትለር ጋር ሲዋጋ ሕይወቱን የሰዋው የናዚዎች አስተሳሰብ እዚሁ ሀገራችን ላይ ያላንዳች ችግር እንደ ልቡ እንዲራመድ አይደለም ብለዋል። የፕሬዚደንት ትራምፕ ታማኝ ደጋፊ የሆኑትና በቅርቡ የተሸኙት ለአጭር ጊዜ የዋይት ሀውስ የኮሚኒኬሽንስ ዲሬክተር የነበሩት አንቶኒ ስካራሙቺም ሳይቀሩ ፕሬዝደንቱ ጠንከር ያለ መልእክት ማስተላለፍ ነበረባቸው፣ ብለዋል። የነጭ የበላይነትን አቀንቃኞችን በሚመለከት ይበልጡን ጠንከር ብለው መናገር የነበረባቸው ይመስለኛል። ምክትል ፕሬዝደንት ማይክ ፔንስ ትናንት በኮሎምቢያ ጉብኝታቸው ወቅት በሰጡት ቃል ለፕሬዝደንቱ ተሟግተዋል። ጀምር በአገር አቀፉ መገናኛ ብዙሀን ውስጥ ያሉ ብዙዎቹ የሁከቱን ፈጻሚዎች ከመንቀፍ ይልቅ የፕሬዚዳንቱን ቃላት በመንቀፍ የበለጠ ጊዜ ማጥፋታቸው በራሱ ችግር አለው ባይ ነኝ። ትኩረታችንን የሚገባ ቦታ ላይ መዋል አለብን። እነኝህን ጽንፈኛ ቡድኖች በሕዝባዊ ክርክር መድረኮች ድምፃቸውን ፈጽሞ እንዳይሰማ ማድረግ ያስፈልጋል ጥቂት አደገኛ የሆኑ የጥላቻ ቡድኖች በመሆናቸውም ተቀባይነት እንዳያገኙ ማድረግ ያስፈልጋል። እዚያ ላይ ነው ማትኮር ያለብን። ዋይት ሀውስም ፕሬዚደንቱ ተገቢውን አድርገዋል በማለት በመከላከል ትናንት መግለጫ አውጥቷል። ፕሬዚደንቱ ሁከትን ጠባብነትንና ጥላቻን በማናቸውም መልኩ ያወግዛሉ። ያ ደግሞ በእርግጥም የነጮች የበላይነት አቀንቃኞችን ኩክለክስ ክላን የሚባሉትንና ኒዮ ናዚዎችን እንዲሁም ማናቸውንም ጽንፈኛ ቡድኖች ይጨምራል ብሏል መግለጫው። የፕሬዝደንት ትራምፕ የብሔራዊ ጸጥታ አማካሪ ጀኔራል ኤች አር መክመስተር ደግሞ የሚከተለውና ያሉት ሕዝብ ላይ ፍርሃት ለመልቀቅ የሚፈጸም ጥቃት ምንጊዜም ቢሆን ሽብርተኛነት ነው ብዬ ነው ሙሉ በሙሉ የማምነው። አንድ ወንጀለኛ ተነስቶ በወገኖቹ በአሜሪካውያን ላይ የወንጀል ድርጊት ሲፈጽም ያን ለማድረግ ያነሳሳው በጥላቻና በጠባብነት ሊሆን ይችላል። በተያያዘው ምርመራ ምን እንደሚሆን እናያለን። በቅዳሜው የሻርለትስቪል ከተማው ሰልፍ ወቅት ሰልፈኞቹን ለመቃወም በወጡት ላይ መኪናውን ነርቶ ጥቃቱን ያደረሰው ሰው ሆን ብሎ ነፍስ በማጥፋት ወንጀል ክስ ተመስርቶበታል። የፍትህ ሚኒስቴርም የሲቪል መብቶች ጉዳይ ምርመራ ከፍቷል። ይህ በዚህ እንዳለ የጥቃቱ ሰለባዎች ትናንት ሻለትፊል ውስጥ በሻማ ማብራት ስነ ስርዓት ታስበዋል። በስነ ስርዓቱ ላይ ከተገኙት አንዷ የሆኑት ሲድና ጁሊየን ሕይወቷን ያጣችውን ሴት ለማክበር ነው የመጣሁት በእርግጥም ሰማዕት ነች ብለዋል። ማህበረሰባችንን ሊወርሱ በተነሱ ቀኝ ነጠቆች ነው የተገደለችው ያሳዝናል ሲሉም አክለዋል። በበርካታ የሀገሪቱ ከተሞች ሁከቱንና ፕሬዝደንቱ ቀኝ ነጠቅ ቡድኖችን በግልጽ ባለማውገዛቸው የሚነቅፉ የተቃውሞ ሰልፎች ተካሂደዋል። በእለቱ ሁለት የቨርጂኒያ ክፍለ ግዛት ፖሊሶች ሁከቱን ከአየር በመቆጣጠር ላይ ሳሉ ሄሊኮፕተራቸው ተከስክሶ ሕይወታቸውን አጥተዋል። የቅዳሜው ብጥብጥ ከመቀስቀሱ አስቀድሞ አርብ እለት ማታ ችቦ አብርተው የወጡ የነጭ የበላይነት አቀንቃኞች በከተማዋ በሚገኘው የቨርጂኒያ ዩኒቨርሲቲ ግቢ በሰልፍ አልፈዋል። የአሜሪካ የእርስ በርስ ጦርነት ወቅት የባሪያ ፍንገላ ስርዓት አቀንቃኝ የነበሩት ጄኔራል ሮበርት ኢሊ ሀውልት ዙሪያም ስብሰባ አካሂደው ነበር። የቻርለትስቪል ከተማ አስተዳደር በሌሎች በርካታ የዩናይትድ ስቴትስ ከተሞች እየተደረገ እንዳለ ሁሉ የጀኔራሉ ሀውልት ከዚያ እንዲነሳ ባለፈው ሚያዝያ ወር ነው የወሰነው። ከዚያ ወዲህ የነጭ የበላይነት አቀንቃኞች ከተማዋ ላይ አትኩረውባታል። በዚህ አሁን ቀደም ብሎ እንደሰማነው ሲነቀፉ የቆዩት ፕሬዚዳንት ትራምፕ ታዲያ ዛሬ ሲናገሩ ሻርለትስቪል ውስጥ ህይወት የጠፋበትን ትዕይንተ ህዝብ ያካሄዱትን የነጭ በላይነት አስተሳሰብ አቀንቃኞች ዘረኝነት የክፋት አድራጎት ነው ሲሉ አውግዘዋል። የናዚ አስተሳሰብ አቀንቃኞችና ኩክላክስ ክላን የሚባለው ዘረኛ ቡድን እንዲሁም ሌሎቹም ሰልፉን ያደራጁ የነጭ ብሔርተኛ ቡድኖች እኛ እንደ አሜሪካዊ ከቆምንለት ሁሉ የተጻረሩ ናቸው ወይም የሚጻረር አቋም ያንጸባረቁ ናቸው ብለዋል። ቻርልስተንቪል ውስጥ በዚህ በዘረኝነት የተነሳሳ ጥቃት ያደረሱ ሁሉ ተጠያቂ ይሆናሉ ሲሉም ፕሬዚዳንቱ አጽንኦት ሰጥተው ተናግረዋል። ቻርልስተን ቪል ላይ የታየው ጥላቻና ጠባብነት አሜሪካ ውስጥ ቦታ የለውም። ከአሁን በፊትም በተደጋጋሚ እንደገለጽኩት የቆዳ ቀለማችን ምንም ይሁን በህግ ፊት እኩል ነን ሁላችንም ለአንድ የሀገራችን ታላቅ ባንዲራ የቆምንን። ቀደም ብሎ የነቀፏቸውን ወገኖች ፕሬዚዳንቱ በቀጥታ በማውገዛቸው አድናቆት ቸረዋል። ነገር ግን ይህን ለማድረግ ምነው ይህን ያህል ጊዜ ወሰደባቸው ሲሉም አማረዋል። አሉላ፣ አሁን እንግዲህ የሙዚቃ ክፍለ ጊዜ ደርሷል። ምን ሙዚቃ ነው የተመረጠው? ለዛሬ የሰኞ የሳምንቱ መጀመሪያ ትንሽ ሞቅ ያለ ፈታ የሚያደርግ ዝግጅቶቻችንም እንዲሁ በወጉ ለማጣጣም የሚረዳ የጌትሽ ማሞ ስልት ነው። ባህላዊ ዜማ ተቀበል ይለናል።

i

Mushal, vanchi bıçayla, ጌትሽ ማሞን ድምፃዊውን ለግሩም ዜማው እናመሰግናለን። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽ 3 እስከ 35 ያመለክታል። አስተናጋጆቻችሁ አሉላ ከበደና አዳኔ ፍሳሀ የነን። አሁን ወደ ቀዳሚው ዝግጅት እንለፍ። ለኢትዮጵያ ቱሪዝምን እንቅስቃሴ መጠንሰስና መጎልበት ግንባር ቀድሞ ሚና የተጫወቱት ቀደም ብለን በመግቢያችን ያስተዋወቅ ናቸው። በቅርቡ ባለፈው ሳምንት ከዚህ ዓለም በሞት የተለዩት አቶ ሀብተ ስላሴ የታፈሰ የቀብር ስነ ስርዓት ትናንት በመንበረ ጸባወት ቅድስተ ስላሴ ካቴድራል ተፈጽሟል። የ13 ወር ጸጋ በሚለው መለያ መፈክር ኢትዮጵያን ማስተዋወቃቸው በዘርፉ በአጠቃላይም ዘመን ተሻጋሪ አስተዋጽኦ ማድረጋቸው ተገልጧል። በቀብር ስነ ስርዓቱ ላይ የተገኘው እስክንድር ፍሬው ተከታዩን አድርሶናል። አብሮ የኖረ ጸጋ ሁሉም የሚያውቀው እውነት የእኛ ብለው ያላጎሉት አለን ብለው ያላስተዋወቁት ሀብት ለአንድ አገር ወዳድ ተገለጠ። አውሮፓ ላደጉት በለጋነትም የውጭውን ዓለም ላዩት ለዚያን ጊዜው ሀብተ ስላሴ ታፈሰ የ13 ወር ጸጋ በእኚህ አገር ወዳድ ለዓለም ተነገረ። ሰርቲን መንዝስ ኦፍ ሰንሻይን የ13 ወር ጸጋ ኢትዮጵያን ማስተዋወቂያ መፈክር ሆነ። እንኳን የሩቆቹን የቅርቦቹን የሳበ አገሬውን እየማረከ ጆሮ ገብ መፈክር ትናንት በመንበረ ጸባኦት ቅድስት ስላሴ ካቴድራል በተፈጸመው የቀብር ስነ ስርዓት ላይ የተገኙት የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ይህ መፈክር የሀብተ ስላሴ የፈጠራ ውጤት ነው ብለዋል። የሰሜን ሀገሮች በሙሉ ፀሐይ ይጎላቸዋል፣ ፀሐይ የላቸው። ስለዚህ አስራ ሁለት ወር የፀሐይ ከማለት ዋግሜን አምስቷን ጨምረ እና ኢትዮጵያን የአስራ ሶስት ወር የፀሐይ አገር ያደረገ ሀብተ ስላሴ ታፈሰ ነው። ይሄ የራሱ ንብረት ነው። በኢንቴሌክቹዋል ፕሮፐርቲ ሊመዘግለቱ የሚገባ ነው። መቼም ሰርቶ የማይደክመው አስቦ የማይጨርስ ትልቅ ኢትዮጵያዊ ነበረ። የአስራ ሶስት ወር ጸጋ የሚለው የኢትዮጵያ ማስተዋወቂያ መፈክር ግን ከሀብተ ስላሴ ስራዎች አንዱ ብቻ ነው። እርሳቸው ልዩ ፈጠራቸውን በመጠቀም አገራቸውን ለማስተዋወቅ የውጭውን ዓለም ጎብኚዎችም ለመሳብ ሳይታክቱ መስራታቸው በትናንትናው የቀብር ስነ ስርዓት ላይ ተገልጿል። አቶ ሀብተ ስላሴ በ1950 ለከፍተኛ ትምህርት ወደ አሜሪካ ሲሄዱ ሀብተ ስላሴ የተመረቁት በአለም አቀፍ ግንኙነትና በሥነ መንግሥት አስተዳደር ነው ወደ ቱሪዝም ዘርፍ እንዲገቡ አጋጣሚ የተፈጠረውም የስራ ሚኒስትር ከነበሩት ከልዑል ራስ መንገሻ ስዩም ጋር ለጉብኝት ወደ አውሮፓ ሲሄዱ እንደሆነ በሕይወት ታሪካቸው ተመልክቷል በወቅቱ የአውሮፓን የቱሪዝም እንቅስቃሴ የተመለከቱት ሚኒስትሩ በኢትዮጵያም በጥንካሬ ቢሰራ ብዙ ሀብት ሊገኝ እንደሚችል ለወጣቱ ሀብተ ስላሴ እንዳስረዱም ተጠቅሷል ሚኒስትሩ በዚህ አላበቁም። ይህንን ሀሳብ ለግርማዊ ቀዳማዊ ኃይለ ስላሴ አቀረቡ። ለስራው የሚመጥን ሰው እንዲያቀርቡ ሲጠየቁም ሀብተ ስላሴን ጠቆሙ። ንጉሠ ነገሥቱም አቶ ሀብተ ስላሴን ወደ ቤተ መንግሥት እንዳስጠሩና መመሪያ እንደሰጡ በራሳቸው በልዑል ራስ መንገሻ ስዩም አማካኝነት በቀብር ስነ ስርዓቱ ላይ የተነበበው የሕይወት ታሪካቸው ያስረዳል። ወደ ቤተ መንግሥት ተጠርተው የሀገራችን የቱሪዝም ኢንዱስትሪ እንዲያቋቁሙ ጃንሆይ አዘዟቸው። አቶ ሀብተ ስላሴ ታፈዘ ከዚህ የሙያ ዘርፍ የትምህርት ሆነ የስራ ልምድና ዝግጅት እንደሌላቸው በትሕትና አስረዱ። ስራውን እንደማይሳናቸው የተገነዘቡት ንጉሠ ነገሥት ትችላለህ፣ ስራውን ቶሎ ጀምር በማለት አጭር መመሪያ ሰጧቸው። እናም ምንም ከሌለበት የተነሱት አገር ወዳድ ናቸው መሠረት ጥለው ብዙ ከውነው ያለፉት በቅርቡ የሚያውቋቸው ኢንጂነር ታደለ ብጡል መተካ የላቸውም ይላሉ አቶ አብተስላሴ። በእውነቱ የቱሪስት አባት ማለት አይበቃም። የኢትዮጵያውያን አባት ማለት ይቻላል። ምክንያቱም ፈርቀዳጅ ትምህርት ሰጪ ሰው ነበሩ በሚያስተያየት እሳቸው ለኢትዮጵያ የሰሩትን ማንም አልሰራውም እና በጣም ትልቅ ሰው፣ አዋቂ፣ ትሁት፣ ደግ ጸዋ ሰው ነው። በየቦታው የምታየው የሀገሮቻችንን ሰዎች ባህልና ታሪክ ማስታወቂያ ፎቶግራፍ አንስተው ራሳቸው አንስተው አድርጎት በዓለም የታወቀ ነው። በግል ጥረታቸው ነው የአፋሩ ጎረምሳ፣ የአርሲዋ ሴት እዚህ ልህ እንደሆነ እነሱ እነሱ ኢትዮጵያ እንድትታወቅበት አድርገዋል። አቶ ሀብተ ስላሴ ለኢትዮጵያ ቱሪዝም ፈጣሪው መሆናቸውን የሚያብራሩት ደግሞ አብረዋቸው የሰሩት አቶ አያሌው አጎናፍር ናቸው። ያልነበረውን ወደ መኖር የለወጠ ነው። ከመሰረቱ ጀምሮ ብዙ ጊዜ ባለው ሰፊ አመለካከት በጊዜው የነበሩትም ሰዎች የደቡቦቹን አሁን ፎቶግራፍ በሚያወጣበት ጊዜ ባህላዊ የሆነን በሱም ያልተወቀሰበት የለም ነበረ ግን እንዲህ አይነት ጭንቅላቱ ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው። ደግሞ ኢትዮጵያ ውበት ሁሉ አይነት መኖሩ ነው። ከአንድ እናትና አባት ጥቁር ልጅ ቀይ ልጅ የሚወለድበት ዘር ነው። ኢትዮጵያን በዚያ ነው። ሁሉም ሀብቱ ነው፣ ሁሉም ወገኑ ነው። ያን ሁሉ ነበረ አስተዋውቆ እዚህ ያደረሰው አሁንም ድረስ እኔ ምንም ቃላት የለኝም። የሱን ፍጹምነት፣ ለሀገሩ ፍቅር፣ ለወገኑ ፍቅር፣ በዚህ ሙያ ደግሞ አባት፣ የቱሪዝም አባት የነበረ እና እዚህ ያደረሰ ከአባታቸው ከፊታውራሪ ታፈሰ ሀብተ ሚካኤልና ከእናታቸው ከወይዘሮ ሙላቷ በላይነህ ነው በ1919 ዓ ም በአዲስ አበባ ከተማ የተወለዱት። የልጅነት ጊዜያቸውን ግን ከወላጆቻቸው ጋር አላሳለፉም። በሕይወት ታሪካቸው እንደ ተመለከተው ለዚህ ምክንያቱ አባታቸው የጠረፍ ሀገር አስተዳዳሪ ሆነው በመመደባቸውና የሁለት ዓመት ሕፃን ልጃቸውን ሩሲያዊት እናትና ግሪካዊ አባት ላሉበት ቤተሰብ ባደራ ትተው በመሄዳቸው ነው። በፋሺስት ጣሊያን ወረራ ምክንያት ደግሞ አሳዳጊዎቹ የውጭ ሰዎች ሕፃኑን ይዘው ወደ ግሪክ ሀገር ሄዱ። ዕድሜያቸው አስራ አምስት ዓመት እስኪሞላ ሀብተ ስላሴ ይናገሩ የነበረውም የግሪክና የሩሲያ ቋንቋዎችን ብቻ ነበር። አማርኛ የተማሩት አባታቸው እንደ አውሮፓውያን አቆጣጠር በ1947 ወደ አዲስ አበባ ይዘዋቸው ከመጡ በኋላ እንደሆነም ተጠቅሷል። በፈረንጅ እጅ ያደጉት የልጅነት ጊዜያቸውን በአውሮፓ ያሳለፉት ሀብቴ ግን ለኢትዮጵያ ያላቸው ፍቅር በተግባር የታየ፣ በስራ የተገለጸ መሆኑን በርካቶች ይናገራሉ። አቶ ሀብተ ስላሴ አጎቱ እንደሆኑ የሚናገረው ብሩክ በለገ እንደሚለውም እርሱን ከመሳሰሉ ወጣቶችም ብዙ ይጠብቁ ነበር። ኢትዮጵያ ላይ ያላቸው ፍቅር በጣም ትልቅ ፍቅር እንዲሆን ይፈልጉ ነበር። እኛ ወጣቶች ለሀገራችን ያለን ፍቅር በጣም እሳቸው እንደጠበቁት አለን። በሱ ያዝኑ ነበረ። እኔ ራሴ አገሬን ያወቅኩት በቅርብ ነው። አማርኛ ሁለተኛ ቋንቋይ ነው። ይሄንን ሲያዩ እሳቸው በጣም ይመክሩን ነበረ። እንደ ኢትዮጵያ እዚህ ዓለም ላይ እንደ ኢትዮጵያ ያለች አገር የለች ከአየሩ ጀምሮ እስከነ ህዝቡ እስከነ ባህላችን እና ባህሪያችን ሌላ የትም ቦታ ማይገኘ ነገር ነበር እያሉ በጣም ያምኑ ነበር። ስለዚህ መክኑን ነበረ ሁሉም ወጣት ለማስተማርና ለኢትዮጵያ ያላቸው ፍቅር ትልቅ እንዲሆን ለሀገራቸው፣ እንዲያስቡ ለራሳቸው ብቻ ሳይሆን ለሀገራቸው እንዲያስቡ የሚፈልጉ ሰው ነበሩ። እናም አቶ ሀብተ ስላሴ ያረፉት ቅርስ የሆኑ ስራዎቻቸውን ትተው ነው። በቀብር ስነ ስርዓቱ ላይ የተገኙት የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም ይህንኑ የተናገሩት አቶ ሀብተ ስላሴ ታፈሰ የነበራቸው የአገር ፍቅር ስሜትና በተግባር የተገለጠ ውጤት፣ ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ህያው ምስክር ነው። አቶ ሀብተ ስላሴ በቱሪዝም ዘርፍ ላደረጉት መተካ የሌለው አስተዋጽኦ ከትናንት እስከ ዛሬ የተለያዩ እውቅናዎችንና ሽልማቶችን አግኝተዋል። በጥር 2003 ዓ ም በባህልና ቱሪዝም ሚኒስቴር የተሰጣቸው የኢትዮጵያ የቱሪዝም አባት የሚለው ክብርና በቅርቡ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ የተበረከተላቸው የወርቅ ኒሻን ይጠቀሳሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች አሁን ደግሞ በሰሎሞን ክፍል እየተዘጋጀ የሚቀርበው ሳምንታዊ የስፖርት ቅንብር ይቀጥላል። እንደምን አምሽታችሁልኛል? የተከበራችሁ አድማጮቼ ለንደን ያስተናገደችው አስራ ስድስተኛው የዓለም አትሌቲክስ ሻምፒዮና ከቀደሙት ሁሉ ከፍተኛ ፉክክርና ዲሲፕሊን የታየበት ነው አሉ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚዳንት ሴባስቲያን ኮ። የምሽቱ ዝግጅታችን በአስር ቀናቱ ውድድር ላይ ያተኩራል። አብራችሁን ቆዩ። ውድድሮቹ እልህ አስጨራሽ ፉክክር የታየባቸውና በውድድሮቹ ዙሪያ ያሉ ታሪኮችም እጅግ መሳጭ የሆኑበት የዘንድሮውን የለንደኑን የዓለም አትሌቲክስ ሻምፒዮና የሚያስደንቅ መኖሩን አላስታውስም ሲሉ ያወደሱት ሴባስቲያን ከሆናቸው። ናቸው በመክፈቻው ዕለት ከታየው አስደናቂ የዲስከስ ውርወራ እስከ ማብቂያው ዕለት የተደረገው የምድር ዝላይና አራት በአራት መቶ ሜትር የዱላ ቅብብሎች ሁሉም ተመልካችን ከመቀመጫው ቁጭ ብድግ አድርጓል። በተወዳዳሪ አትሌቶችና በተመልካቹ መካከልም በግልጽ ግንኙነት ተፈጥሮ የታየበት ጊዜ ቢኖር ለንደን ላይ ነው ሲሉም አክለዋል። የአይኤኤኤፍ ማለትም የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚደንት ሴባስቻን ኮ ዘንድሮ እንደ ሞፋራ ዌይድ ቫን ኒከርክ፣ ሳሊ ፒርሰንና አልማዝ አያናን ያሉ ታዋቂ ኮከብ አትሌቶች የወርቅ ሜዳሊያዎችን አግኝተዋል። ሌሎችም አዳዲስ ብቅ ያሉ በርካታ ወጣት አትሌቶች ዓለምን አስገርመዋል። ከነዚህ መካከል በፈጣኑ የመቶ ሜትር ሩጫ ውድድር የብር ሜዳሊያ ያገኘው ክሪስቲያን ኮልመን፣ በ አራት መቶ ሜትር መሰናክል አሸናፊው ካርስተን ዋርሆልም፣ በ ሁለት መቶ ሜትር ድል የተጎናጸፈው አብዱ ሳኒ ብራውንና የሱሉስ ዝላይ ወርቅ ተሸላሚው ዩሊማር ሮጃስ ይገኙበታል። ለሶሻል ሚዲያው ዘመቻ ምስጋና ይግባውና ደግሞ አብዛኞቹ እነዚህ አዳዲሶችና ነባር አትሌቶች በጠቅላላው በዓለም ውድድሮቹን ከተከታተለው አራት መቶ ሚሊዮን ሕዝብ ጋር መገናኘት ችለዋል። ቃልኪዳን ገዛሃኝ ለባሕሬን፣ አልማዝ አያና ለተሰንበት ግደይና ሰንበሬ ተፈሪ ለኢትዮጵያ የተሳተፉበትንና ኬንያዊቷ ሄለን ኦቢሪ ወርቅ የወሰደችበትን የሴቶቹን 5000 ሜትር ሩጫ ውድድር ባጭሩ ለማየት ዘንድሮ በሜዳሊያው ሰንጠረዥ ከዩናይትድ ስቴትስ ቀጥሎ ኬንያን በሁለተኛ ደረጃ ላይ እንድትቀመጥ ያስቻሏት ሄሌን ኦቢሪና ኤላይጃ ማናንጎይ ናቸው። ኦቢሪ የአልማዝ አያናን ተረከዝ ተከትላ እስከ መጨረሻው መዳረሻ ድረስ ከሮጠች በኋላ ነው ድንገት ተፈትልካ በአስደናቂ ፍጥነት በማለፍ ወርቁን የወሰደችው። 14 ደቂቃ ከ34 ነጥብ 86 ሴኮንድ ወስዶባታል ርቀቱን ለመሸፈን። አልማዝ በ14 ከ40 ነጥብ 35 ገብታለች እልህ አስጨራሽ የሆነው የሁለቱ ሴቶች በጣም የተቀራረበ ፉክክር ብዙዎችን ማርኳል በሜዳሊያው ሰንጠረዥ ዩናይትድ ስቴትስ ዘንድሮም ከፍተኛውን ስፍራ ወስዳለች አስር የወርቅ 11 የብርና 9 ነሐስ በድምሩ 30 ሜዳሊያዎችን ሰብስባለች ኬንያና ደቡብ አፍሪካ በሁለተኛና ሦስተኝነት አጠናቀዋል ኬንያ አምስት ወርቅ፣ ሁለት ብርና አራት ነሐስ በድምሩ 11፣ ደቡብ አፍሪካ ሦስት ወርቅ፣ አንድ ብርና ሁለት ነሐስ በድምሩ ስድስት አግኝታለች። ከፈረንሳይ ከቻይናና ከብሪታንያ ቀጥላ በድምሩ አምስት ሜዳሊያዎችን ይዛ የተመለሰችው ኢትዮጵያ ናት። ሁለት የወርቅ ሜዳሊያዎችን በሴቶቹ ዐሥር ሺህ በአስደናቂዋ አልማዝ አያና በወንዶቹ አምስት ሺህ ደግሞ በድግስ አበላሹ ሙክታር ኢድሪስ ወስዳለች። ሦስት የብርም አግኝታለች። ቅዳሜ ዕለት አራቴ የኦሎምፒክ ሻምፒየኑን የሞፋራን ድግስ ያበላሸውን የሙክታር ኢድሪስን ድል ባጭሩ ልይ። እንደሚታወቀው ሞፋራ ዘንድሮም በሁለቱም ርቀቶች ማለትም በአስርና አምስት ሺህ ሜትር አሸንፎ ታሪክ በማጻፍ ለመሰናበት ነበር ዋናው ዓላማው። ሆኖም በሦስቱ ኢትዮጵያውያን በሰለሞን ባረጋ፣ ሙክታር ኢድሪስና ዮሚፍ ቀጀልቻ የተቀናበረ ስልት ሊበላሽበት ችሏል። እናም ሞፋራ የብር ሜዳሊያውን ለማጥለቅ ተገድዷል። ለሞፋራ በ10 ሺህ እንደ አውሮፓውያን ዘመን አቆጣጠር በ2011 ዳጉ ላይ በኢብራሂም ጀይላን ከተቀደመ ወዲህ በሙክታር ኢድሪስ ሲረታ ለመጀመሪያ ጊዜ መሆኑ ነው። ሙክታር ኢድሪስ ከድል በኋላ ሲናገር፣ በዚህ ውድድር ሻምፒዮን በመሆኔ ተደስቻለሁ። ለብዙ ዓመታት በዚህ ርቀት አሸናፊ ለሆነው ለሞፋራም አድናቆቴን እገልጻለሁ ነበር ያለው። ባጭሩ ሙክታር የስልጤው ወጣት ሙክታር ኢድሪስ በድል አሸንፎ ከገባ በኋላ የሞፋራን መለያ ምልክት ሞቦት በማሳየት ቀልዶበታል። ሞፋራ ዓላማው ባለመሳካቱ፣ እንዲሁም ለእንግሊዛውያን አድናቂዎቹ ቃሉን ባለመጠበቁ ተበሳጭቶ መሮጫው ትራክ ላይ ወድቆ ያየው ሙክታር ደግፎ በማንሳትና አቅፎ በማበረታታት ስፖርታዊ ጨዋነት አሳይቷል። አሜሪካዊው ጀስትን ጋትሊን የአንድ መቶ ሜትሩን ንጉሥ ሁሴን ቦልትን ካሸነፈ በኋላ ባደረገው ዐይነት መሆኑ ነው። ሁሴን ቦልት ከሽንፈቱ በኋላ ለጋዜጠኞች ሲናገር የዓለም አትሌቲክስ ሻምፒዮና ውድድር ለእኔ መጥፎ ዕድል የሆነብኝ ይመስለኛል። ሁሌም ሽንፈት የሚገጥመኝ በሌሎች ዓለም አቀፍና ብሔራዊ ውድድሮች ላይ ሳይሆን በዚህ የዓለም አትሌቲክስ ሻምፒዮና ላይ በመሆኑ ይገርመኛል። እንደ ቀድሞው በደንብ ተዘጋጅቼ ነበር የመጣሁት ሁሉ ነገር ግን እንዳሰብከው አይሄድም። ምን ታደርገዋለህ ብሏል ሁሴን ቦልት። የኢትዮጵያ አትሌቶች በተለይ በሴቶቹ አምስት ሺህ የወርቅ ሜዳሊያውን ብቻ አይደለም ያጡት። ለንደን ከሄዱት አርባ ልዑካን ሁለት የደረሱበት ጠፍቷል ተብሏል። የአዲስ አበባው ተባባሪ አዘጋጅ ገዛኝ ጽሁፍ መስቀል አጭር ዘገባ አለው። በዚህ ላይ መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በሀያ ኪሎ ሜትር የእርምጃ ውድድር ከተላኩት ሶስት አትሌቶች ሁለቱ ከሆቴላቸው መጥፋታቸውን የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት ገብረ እግዚአብሔር ገብረ ማርያም ታዲያስ አዲስ ለተባለ የሬዲዮ መዝባያ ገልጿል። ስለ አትሌቶቹ መጥፋት ከሬዲዮ ለቀረበለት ጥያቄ ምክትል ፕሬዚዳንቱ የሰጠው ምላሽ አንዷ ቀደም ሲል፣ ሁለተኛዋ ደግሞ ውድድሩ ሲቃረብ ከሆቴላቸው መጥፋታቸውን ይህምንም ለፖሊስ ሪፖርት ማድረግም ተናግሯል። አሁን ጊዜ በምን ሁኔታ ላይ እንዳሉም አለመታወቁንም አክሎ ገልጿል። ትናንት በተደረገ የሴቶች ሃያ ኪሎሜትር የሴቶች እርምጃ ውድድር አትሌት የኋላዬ በለጠ ብቻዋን ተወዳድራ አራተኛ ሆና ፈጽማለች። ቀደም ሲል በጉዞ ሰነዱ ላይ ስማቸው በእርምጃ ተወዳዳሪነት ከተጠቀሱትና ምክትል ፕሬዚዳንቱ ዛሬ በስም ያልገለጻቸው ሁለቱ የጠፉት አትሌቶች እስካለ ቀስተማርያም እና አያለሽ በለጠ ሳይሆን እንዳልቀረ ይገመታል። ይህ በዚህ እንዳለ በአስራ ስድስተኛ ዓለም አትሌቲክስ ሻምፒዮና በሁለት ወርቅ ሶስት ሪና በአጠቃላይ አምስት ሜዳሊያ ከዓለም ሰባተኛ ከአፍሪካ ሶስተኛ ደረጃ ላይ ያገኘው የኢትዮጵያ አትሌቲክስ ልዑክ ነገ ማለዳ አዲስ አበባ እንደሚገባ በምክትል ፕሬዚደንቱ ቃለ ምልልስ ለመረዳት ያሉ የኦሎምፒክ እና የስፖርት ፌዴሬሽኖች ኃላፊዎች እንዲሁም በርካታ የስፖርት አፍቃሪ ለአትሌቶቹ ደማቅ አቀባበል እንደሚያደርጉም ይጠበቃል። የአሁኖ ማሞ በኩል ያለው ሰለሞን አመሰግናለሁ። ገዛን ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደና ቆዩ። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ አስራት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪቃ ነክ ርዕሶች ይቀርባል። ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ በቅርቡ አዲስ መጽሐፍ ልንባብ ካበቁት የማቴሪያል ሳይንስ ተመራማሪ አቶ ታደሰ ንጋቱ ጋር የተደረገ ቃል ምልልስ የመጨረሻ የመጀመሪያ ክፍል ባለፈው ሰኞ ማቅረባችን ይታወሳል። ቴክኖሎጂ በየደረጃው በሰው ልጅ ታሪክ አዋንታዊ ለውጥ በማምጣት ረገድ ወሳኝ ሚና እንዳለው አቶ ታደሰ በቀደመው ውይይታቸው አብራርተዋል። በምሽቱም የቃለ ምልልሱን የመጨረሻ ክፍል ነው የምናቀርበው። ቴክኖሎጂ በሰው ልጅ የእድገት ታሪክ የተጫወተውን ወሳኝ ሚናና በአንጻሩም ለቅኝ ገዥነት እንዲሁም ለባርነት መከሰት ያደረገውን አሉታዊ አስተዋጽኦም አቶ ታደሰ ያስረዳሉ። በአክሱም የሥልጣኔ ዘመን ስለነበረው ከወቅቱ ጋር የሚሄድ የቴክኖሎጂ እድገትም ዝርዝረዋል። ዛሬ ደግሞ ስለ አሁኗ ኢትዮጵያ የቴክኖሎጂ ይዘትና ስለ ወደፊት የአገሪቱ የቴክኖሎጂ እድገት ያብራራሉ። በጥናትና ምርምር ዘርፉ ለሰላሳ ሶስት ዓመታት ያህል አገልግለዋል። አቶ ታደሰን ያወያየችው አዳነች ፍስሐዬ ናት። የአሁኗ ኢትዮጵያስ በቴክኖሎጂ ደረጃ በምን ቦታ ላይ ያስቀምጧታል? ከዓለም አስተላለፍ አኳያ ነው። በተለይ አሁን ባለንበት ደረጃ አንዱ ሌላውን ማወዳደር የሚቻለው ከአንድ መስፈርት ነው። ሁሉም የዓለም ሕዝብ በአንድ መስፈርት ነው የሚታየው እና እንደ ሕዝብ ያለንበት ደረጃ አሁንም ዝቅተኛ ነው። ሁለት ሶስት ዓመት አካባቢ ዓለም ለመሄድ ዕድል ነበረኝ እና የዛሬ አርባ ዓመት ገደማ ነው የወጣሁት። ዘመዶቼ፣ ወላጆቼ፣ እኔም ጭምር ስናርስ የነበረው በበሬ ነው። አሁንም በበሬ ነው፣ አብዛኛው ህዝብ እያረሰ ያለው ማጨጃውም ማጭድ ነው እና ይሄንን ስናይ በቴክኖሎጂ በኩል ይሄ ነው የምለው እድገታ ላይ አንዳንድ ከተማዎች ኦፍኮርስ ትንሽ የተለያዩ ነገሮች ይታያል። መንገዶቹ ሰፋ ብለዋል፣ ህንፃዎች ረዘም ረዘም ይላሉ። እንደ ቴክኖሎጂ አጥሚ ህብረተሰቡ በቴክኖሎጂ አድጓል ብዬ የምለው ነገር የለም አላደገም ብሎ ድፍን አድርጎ መናገር ትክክል ወይም ሳይንሳዊ ስለማይሆን በጠቅላላው በወፍ በረር ሳየው ብዙም ለውጥ የለም። ይህን ሁኔታ ለመለወጥ ምን መደረግ አለበት ይላሉ። እንዴት ነው ኢትዮጵያ ውስጥ ቴክኖሎጂ ሊያድግ የሚችለው? ጥሩ ጥያቄ ነው። ዋናው እንድጽፍ የገፋፋኝን ይህን ጥያቄ መልስ ፍለጋ ነው። ለምሳሌ ቅድም የኢንዱስትሪ አብዮትን ስናነሳ ያላልኩት ነገር ብዙ ነገሮች መሟላት አለባቸው። የህግ የበላይነትም አስፈላጊ ነው። ምክንያቱም ባለ ሀብት ሀብቴ የኔ ነው ብሎ ኢንቨስት እንዲያደርግና እና ካፒታልም ባንኮችም ምኖችም እነዚህ ምሮ አብረው መተባበር አብሮ እጅ ለእጅ ተያይዞ መሄድ አለባቸው እና ኢትዮጵያም እንግዲህ አንድ እንደዛ አይነት ሁኔታ መፈጠር አለበት። ሌላው በሁለት በኩል ነው። መንግስትም ማድረግ ያለበት አለ፣ ህዝብም ማድረግ ያለበት አለ። ቴክኖሎጂ በመሰረት የሚያድገው አንዱ በሌላው ላይ እየተደራረበ ነው። ለምሳሌ አሁን አረቄ በሀገራችንም ሆነ በየትኛውም ደረጃ ያደገ ቴክኖሎጂ ነው። ብዙ ነገሮች መገናኘት እና መያያዝ አለባቸው። ለምሳሌ ከመፍጨት፣ ከማኳት፣ ከማቀላቀል መፍጨት ቴክኖሎጂ አንዱ ነው። የተፈጨውን ማኳት እና ፐርመንት ማድረግ ያስፈልጋል። ከዛ ማጣራት። ይሄ እንግዲህ ሙቀትን መቆጣጠር ያስፈልጋል ሲያስፈልግ ማሞቅ ወይ ደግሞ መቀዝቀዝ ሲያስፈልግም ማቀዝቀዝ መመጣጠን አለበት። እና እኛ ሴት ያንን አረቅ የሚያወጡ ሰው በአንድ በኩል እሳቱን መወቅ ያደረጉታል ሲያስፈልግ፣ በሌላ በኩል ወደ ኮዳው ጋር ይሄዱና ውሃ ጨመር ያደረጉና ቴምፕሬቸሩ እንትን እንዲል ምክንያቱም የተነነው ተመቃው ሄዶ ኮዳ ውስጥ መቀዝቀዝ አለበት። አለዛ የተነነው ተመልሶ እንትን ውስጥ ይገባል እና ይሄ ትልቅ ጥበብ ነው። ሸክላውን ለመስራት መጥመቂያውን ሸክላ ማለት ነው። አንድ ራሱን የቻለ ቴክኖሎጂ ነው። ስፌድ ያስፈልጋል። በእኛ ሀገር እህሉን ለመያዝ የተፈጨውንም ሆነ አልተፈጨውን፣ ቴክኖሎጂዎች ተያይዘው ነው። ሌላ የሚቀጥለውን እንት ማድረግ የምንችለው አሁን እዚህ ሀገር ብናይ አረቄን ለጉልበት ይጠቀሙበታል፣ መኪና ለመንዳት ፖሊኤትሊን የሚባል ፕላስቲክ ይሰሩበታል። ቴክኖሎጂ የብዙ የተሳሰሩ ነገሮች ውጤት ነው ለማለት ነው። እንግዲህ አንዱ በአንዱ ላይ ነው እንትን የሚለው እና መሰረቱ አለን። ሮሮ ሆላንድ የሚባል አንትሮፖሎጂስት ነው ከፋ ሄዶ ስለ አንትሮፖሎጂ ሲያጠና ከሚያጠናው ነገር ውስጥ ኢንካ ሰዎች ከፋ ያሉ ሰዎች ማለት ነው መሬት ውስጥ ብረትን አቅልጠው ለቢለዋ፣ ለማረሻ ሲጠቀሙ ይዘግባል። አሁን እኛ ኢትዮጵያ የሚሰራ አይመስለንም ግን ከሁለት ሺህ ዓመት በላይ ጀምሮ ያው ቅድም ስለ አክሱም አውርተናል። አሁንም ሰዎች ከመሬት ብረት እያቀለጡ እየተጠቀሙ ነው ያሉት፣ ያ ቴክኖሎጂ አለ ማለት ነው። ከዛው ህብረተሰቡ እንዴት ብረትን አውጥቶንትን እንደምት በማስተማር ከሳይንሱ ጋር አቀላቅለው ነው የህብረተሰቡንም ኑሮ ማሻሻል ይቻላል ማለት ነው። ሰዎች በየብቃታቸው በየችላታቸው እንዲፈጥሩና እንዲያፈልቁ እድል የመስጠት ጉዳይ ነው። እንግዲህ የሚሉኛ ያሉት በቃ ቁልፉ እሱ ነው። ይሄ የህብረተሰብ ችሎታ አሁን ያለ ስጋት ስራ ላይ የሚያውልበት ሁኔታ ቢፈጠር፣ ህግ ቢከበር፣ ሰዎች አምርተው ምርቱ የኔ ነው የሚለው በአእምሯቸው ቢቀረጥ በቂ ቴክኖሎጂ ኦረዲ አለ። በሺህ ዓመታት ውስጥ ሰዎቻችን ያካበቷቸው እንትኖች አሉ። ያንን እየቆፈሩ እያወጡ እንትን ማድረግ ነው። ሌላ ደግሞ ያው የውጭም ቴክኖሎጂ አለ አሁን በኢንተርኔት ዘመን ነው ያለ ነው መጽሐፉ ሞልቷል ኢንተርኔቱ አለ ሰው ልጆች ቸር እየሆኑ ነው የመጡት ኢንፎርሜሽናቸውን እውቀታቸውን በቀላሉ የሚከፋፈሉበት ደረጃ ነው ያለው መምከር አለብን መነጋገር አለብን ልክ እንደዚሁ አሁን እንደተደረገው ዚዮ እንደሚያደርገው ማለት ነው በዚህ ዙሪያ ብዙ ሰዎች እንዲወያዩ እንዲመክሩ ማድረግ ነው ብዙ ችሎታ ያላቸው ሰዎችም አሉ ውይይታችን ወደ ማጠቃለል ነን እና እስካሁን ያልተነሳ ለመናገር የሚፈልጉት ነገር ካለ የቴክኖሎጂን ኃያልነት ሁላችንም መረዳት አለብን። በተለይ በዛ እድል ለመሰልጠንና ለመስራት ያሉ ሰዎች ኃላፊነት ነው። ኃይሉ በእጃችን ነው ያለው። ይህ ማወቅ እና መተግበር የምንችልበትን ሁኔታ መፍጠር አለብን በጣም ግርግር በሆነ መንገድ ነው አሁን ያቀረብኩት። ብዙ ዝርዝር ነገሮች አሉ ስለ ቴክኖሎጂ በመጠኑ እንዲሆን ማወቅ ለሚፈልግ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ያቀረቡት መጽሐፎ በአጠቃላይ የቴክኖሎጂ አመጣጥንና የኢትዮጵያን የቴክኖሎጂ ይዘት በነአክሱም ዘመነ መንግስት፣ ከዛም በፊት የነበረው አሁን ደግሞ በኢትዮጵያ ያለበት ደረጃ በዝርዝር ያቀርባል። በዛም ላይ ስለ ብረት እንዴት ከመሬት ወጥቶ ከአፈር ተለያይቶ እንዴት እንደሚቀርብ ሌሎችም ስለ ጎተራዎች በሰፊው በዝርዝር ያቀርባል። እና አቶ ታደሰ ንጋቱ ለሰጡን ማብራሪያ ስላበረከቱ መጽሐፍ እናመሰግናለን። በተሰጠኝ እድል እጅጋ አመሰግናለሁ። ተመልሰን በዚህ አርስ እንድንወያይ እንድንመክር አበረታታለሁ። አመሰግናለሁ። በጣም እሺ። ጊዜ ልስጥልን የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ቨርጂኒያ ክፍለ ግዛት ሻርልትስቪል ከተማ ውስጥ የቀኝ አመለካከት ህብረት በሚል መሪ መፈክር ሰልፍ ያደራጁትን የነጮች የበላይነት አስተሳሰብ አቀንቃኞች ቀደም ሲል ሳያወግዙ በመቅረታቸው ከሁሉም የሀገሪቱ የፖለቲካ አመለካከት ተከታዮች በኩል ሲነቀፉ ቆይተዋል። ባለፈው ቅዳሜ የደረሰውን ይህን ሁኔታ ተከትሎ ቀደም ብሎ በዘገባው እንደተገለጠው ሲነቀፉ የቆዩት ፕሬዚዳንት ትራምፕ ዛሬ ሲናገሩ ታዲያ ሻልስቪል ውስጥ ሕይወት የጠፋበትን ትዕይንተ ሕዝብ ያካሄዱት የነጭ የበላይነት አስተሳሰብ አቀንቃኞች ዘረኝነት የክፋት አድራጎት ነው ሲሉ ነቀፌታ አቅርበዋል፣ አውግዘዋል። የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 በ22 ሜትር ባንድ በቀየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁ አዳነች